የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች ፋሲል ከአዲስ አበባ ሐሙስ ዕለት እንኳን አደረሳችሁ ዲብዎች ብለውናል። መቼም ሬዲዮ ላይ እየሰራችሁ ለምኑ ነው ደግሞ እንኳን አደረሳችሁ የሚለው ብላችሁ እንደማታስቡ እገምታለሁ ይላሉ ፋሲል። ልክኖት ለዓለም የሬዲዮ ቀን እንደሆነ ገብቶናል። ሬዲዮ ለኔ የረጅም ጊዜ የማይከዳኝ የልጅነት ጓደኛዬ ነው ሲሉ ፋሲል ይቀጥላሉ። ይኸው በዘመነ ዲጂታል ጊዜ እንኳን የማልከዳው ቀዳሚ ምርጫ ይ ነው። ሬዲዮ መስማት የጀመርኩት እንደሚመስለኝ ሕፃን ሆኜ በእናቴ ጀርባ በአንቀልባ ታዝዬ እናቴ የቤት ውስጥ ስራ ስትሰራ ሁል ጊዜም ቢሆን ሬዲዮ ከፍታ ያዳመጠች ስለነበር እኔም አብሬያት እግረ መንገዴን እሰማ ነበረ። በዚህም የአድማጮች የዘፈን ምርጫን አብረን ሰምተን ተዝናንተን፣ የተለያዩ በደርግ ጊዜ የነበሩ አዋጆችን አብረን አድምጠን ተጨንቀን አልቅሰንም ነበር በአባቴ እቅፍ ደግሞ በተራው እንደ ስፖርት ኢኮኖሚያችን፣ የእሁድ ጠዋት ፕሮግራም፣ የአርብ ምሽት ባህል ሙዚቃ ፕሮግራምን አድምጠን በኋላ እኔ ደግሞ በእድሜ ከፍ እያልኩኝ ስመጣ እቤት ውስጥ ቆዳ ልብሱን ለብሶ በላዩ ላይ ዳንቴል ጣል የተደረገበትን ሬዲዮ ጣቢያውን በነጻነት እየጠመዘዝኩኝ የቅዳሜ ከሰዓት ድራማ፣ የወጣቶች ፕሮግራም፣ ከመጻሕፍት ዓለም የመሳሰሉትን ፕሮግራሞች ሰምቼ ያደግኩኝ ሲሆን እንደ ዳሪዮስ ሞዲ፣ ነጋሽ መሐመድ፣ ብርሃኑ ገብረ ማርያም፣ ጎርፍነህ ሂመር፣ ደምሴ ዳምጤ አይነት አይዘነጌ ድምፆችን ደግሞ እግረ መንገዴን የተዋወቅኩበት ነበር። ከዚያም ወጣ ያልኩኝ እንደ ለገዳዲ ዲ ደብሊው ወዘተ ጣቢያዎችን አፈላለጌ ያዳመጥኩበት ጊዜ ነበረ። ሁሌም ቢሆን ግን በልጅነቴ ለመጀመሪያ ጊዜ በድምፅ የሬዲዮ ተማሪ ሆኜ የተሳተፍኩባቸው የሁለተኛ ክፍል አማርኛና የአራተኛ ክፍል ሕብረተሰብ ሳይንስ ፕሮግራሞች እንዲሁም አባቴ ከልጅነቴ ጀምሮ ትክክለኛ ዜና ለመስማት የመጀመሪያ ምርጫ የሚያደርገውና በሙሉ ልቡ የዜናውን ተአማኒነትና ፍትሐዊነት ለአፍታ እንኳን ተጠራጥሮ የማያውቀው ዲደብሊው ደግሞ አሁንም ድረስ በእኔ ልዩ ትዝታ እንዳላቸው ዘልቋል ያሉት ደንበኛችን ፋሲል ሊስንቱ ዘ ሬዲዮ የሚለውን የዶን ዊሊያምስን ዘፈን እባካችሁ ጀባበሉን ብለዋል። ውድ ፋሲል ትውስታውን ስላካፈሉን ከልብ እናመሰግናለን። የመረጡት ሙዚቃ ይኸው። Then we can dance real slow to something on the radio. Listen to the radio. Whoa, listen to the radio. ወደ ሚቀጥለው አስቴት ስናልፍ ዘለቀ ናቸው ይጻፉልን። እንዴት ናችሁ? ዲደብሊዎች ሰላምና ጤና ተመኘውላችሁ። ዲደብሊዎች ሲዳማ ክልል በአርሶ አደሮች፣ በመንግስት ሰራተኞችና በነጋዴዎች በተደጋጋሚ መዋጩ አዋጡ እየተባለ ችግር ላይ ነን፣ ድምፅ ሁኑን፣ ታፍነን አለቀን ይላሉ ዩናይትድ ስቴትስ በተራዱ ድርጅቷ ዩኤስኤድ በኩል ተሰጠ የነበረውን እርዳታ ማቋረጧን አስመልክቶ ስም ያልገለጹ አስተያየት ሰጪ ደግሞ ለጊዜው የዕለት ምግብ ሊቸገሩ ይችላሉ። ነገር ግን ለብዙ ዓመታት በሌላ ሀገር ጥገኛ መሆንና የእርዳታ ጠባቂ መሆኑ አዋጭ ስላልሆነ በራሳችን ሀገር ተረዳተን ለስራ መነሳሳት ነው ያለብን። በሀያ አንደኛው ክፍለ ዘመን መለወጥ ነው የሚያስፈልገን። ቢሮክራሲው እንዳለ ሆኖ ችግር የብልሃት እናት ናት ይላል ያገሬ ሰው ይላሉ። ቀጣዩም በድምፅ አስተያየታቸውን የላኩልን አስተያየት ሰጪ እርዳታው መቆሙን ይደግፋሉ። ውድ ጀርመኖች በአሜሪካ ሕዝብ በአብላጫ የተመረጡት ፕሬዚዳንት ትራምፕ የተመረጡበትን ሂደት በተግባር እየተረጎሙ ነው። ከዚህ ውስጥ ዋናው ምንድን ነው? የዩኤስ ኤይድ ነው። ዩኤስ ኤይድን እርዳታውን በማቆም ላይ ናቸው። ይህ ማቆማቸውም ትክክልና አግባብ ነው ባይ ነኝ። ለምን ቢባል ግዳጅ ያለባቸው አሜሪካ አፍሪካን ወይም ሌሎችን የመርዳት ይሄ ሰብዓዊነት ከተባለ ይሄ ሌላ ጉዳይ ነው። ቢረዳስ ይሄ የተረዳው ነገር እውነት በተለይ የአፍሪካ መሪዎች ተግባር ያደርገው ህዝቡን እያበሉ ነው፣ ህዝቡን እያጠጡ ነው። የምናውቀው ነገር አይደለ እንደ ድሮን ገዝተው ህዝባቸውን እየጨፈጨፉበት ነው። በዛ ገንዘብ እህሉንም እየወሰዱ ይኸው ስንዴውን እየፈጩ ምን እያሉ ወታደሮቻቸውን ሲያበሉ ሲያጠጡ፣ ይሄ ሀቅ የሆነ ነገር አይደለ እንደ ይሄ ነገር የሆነ ለምንድን ነው የሚረዱት? ትክክል ነው፣ አለመረዳታቸው ትክክል ነው። ቢረዳም ህዝብ ነው የሚጨፈጨፈበት፣ ቢረዳም ህዝብ አይበላም። ስለዚህ ፕሬዚዳንት ትራምፕ ያደረጉት ነገር በጣም ትክክል ነው ባይነኝ እና አመሰግናለሁ ባይ ከዚሁ ጋር በተያያዘ ይመስለናል። አብዱልአዚዝ አሊ ሀሰን ደግሞ ኢትዮጵያ የብድር ወለድን እንኳን ተራ የዝቅተኛ ሰራተኞችን ደሞዝ እንኳን መክፈል ሳትችል ከፍተኛ የኢኮኖሚ ቀውስ ውስጥ ባለችበት በአሁኑ ሰዓት ከትውልድ ትውልድ አልፎ ለወደፊት ከባድና አስፈሪ እንደሚሆን አልጠራጠርም የሚል አስተያየት ነው የላኩት። እሰይ እንኳን አቆመች ሲሉ የጀመሩት አስተያየት ሰጪ ዋን ላቭ የሚል የብዕር ስም አላቸው። ልመና አሳፋሪና እንደ ማህበረሰብ ሞራላችን ለመቀበል የሚቸግረውን ነገር ተለማምደን እንደ መብት ስናዝን ነውር ነው። ድህነት የትም ዓለም ላይ ያለ ነው። አሜሪካም ቢሆን ከኛ የሚጠበቀው አጉል ጉራችንን አጉል መኮፍሳችንን፣ እንዲሁም አጉል እውቀት አልባ ድንቁርናችንን፣ ስንፍናችንን፣ ሌብነታችንን መሬት ላይ ያስቀምጠን እንደ ማንኛውም የዓለም ህዝብ ህዝብ እየተቸገርንም ቢሆን ወጠረን መስራት ነው። እነሱ የሚረዱን ጠንክረው ስለሰሩ ነው። እኛ ደግሞ መረዳት ለማቆም ጠንክረን መስራት ነው ብለዋል ዋንላቭ። የቀጣዩ መልእክት ደግሞ የሀረሩ ደንበኛችን የመቶ አለቃ ውቤ ታሪኩ ነው። በርካታ ጽሁፎች ነው በዚህ ሳምንት የሚላኩልን፣ ግን አደራ ለአድማጭ ጀባ በሉልኝ ያሉትን ለዛሬ እናስቀድም። የአምባገነኖችና ባህርያቸው ይላል ርዕሱ። እንዲያው ወደ ዝርዝር ሁኔታው ከመግባታችን በፊት ለመሆኑ አምባገነን ማለት በጥሬ ትርጉሙ ምን ማለት ነው? አምባገነንነት ማለት ሲጀመር ሁሉን ልብላ፣ ሁሉን ልበል፣ ሲቀጥል ሁሌ እኔም ብቻ ስሙኝ፣ ሲያከትም እኔ ከሞትኩ ሰርዶ አይብቀል ማለት ነው። በቀዝቃዛው የዓለም ጦርነት ወቅት በአምባገነንነት የተፈረጁት ወታደራዊ መሪዎችና አድፍጠው በኃይል ስልጣን ለሚነጥቁ ነጣቂዎች የተሰጠ መለያ ወይም ኮድ ይመስለን ነበር። አሁን ላይ ሆነን ስናየው ግን አምባገነንነት የመነጨው ግለሰቡ ወታደር ወይም ሲቪል ስለሆነ ወይም ስላልሆነ አይደለም። አምባገነንነት በስልጣን ጥም በተሳከሩ ቡድኖች እና ግለሰቦች ውስጥ የበቀለ እኩይ መንፈስ ነው ማለት ይቻላል። የሚገርመው ነገር አምባገነኖችም ስለ ዲሞክራሲና ስለ ሰው ልጆች ነጻነትና እኩልነት ይዘላበዳሉ። ነገር ግን ከዳሩም ድርሽ አይሉ። አምባገነኖች ሁሌም በሚባል መልኩ ስልጣንና ገንዘብን አምላኪዎች ናቸው። ለአምልኳቸው ክብር ሲባል ለመስዋዕትነት የማይቀርብ ነገር የለም። አለማችን ብዙ አምባገነኖችን አስተናግዳለች። በስም ይለያዩ እንጂ በግብር ሁሉም አንድ ናቸው የሚሉት መቶ አለቃው ቤ በሀገራችን ከተከሰቱ አምባገነን መሪዎች መካከል ሁለቱን ለምሳሌ ያህል እንጥቀስ ይላሉ ኮሎኔል መንግስቱ ኃይለማርያምና አቶ መለስ ዜናዊን ሁለቱም የለየላቸው አንቱ የተባሉ አምባገነኖች ነበሩ እየተባሉ ይታማሉ። ኮሎኔል መንግስቱ አገር ወዳድና ችግራቸውን ሁሉ በዘዴ ሳይሆን በጦር ኃይል ብቻ መፍትሄ አመጣለው ብለው የሚያስቡ ናቸው። ከሩቅ እንደምንሰማው ኮሎኔሉ በገንዘብና በብልጭልጭ ነገር አይታሙም። ዘረኝነትም አጠገባቸው አይደርስም ሲባል እንደምንሰማው የኮሎኔሉ ችግር የሰው ምክር አይቀበሉም የሚል ነው። ከቅርብ ጓደኞቻቸው ሳይቀር የሚወቀሱበትም ይኸው ግትር ባህሪያቸው ብቻ ነው። በሌላው ግን ሁሉም የቅርብ ጓደኞቻቸው ቪቫ መንግስቱ ይሏቸዋል። ከተፈቀደልኝ እኔም አንዴ ቪቫ መንግስቱ ልበላቸው። ወደ ሁለተኛው አምባገነን መለስ ዜናዊ ስንመጣ ብልጣብልጥና መሰሪ ዘረኝነት ድሩን ያደራባቸው ህዝቡን በዘር በቋንቋና ሃይማኖት ከፋፍለው እያባሉ በሰዎች ስቃይ የሚፈነጠዙ ነበሩ እየተባሉ ይታማሉ። ለነገሩማ እንኳን አቶ መለስን ሰው ፈጣሪውን ያማይለመነ። ታዲያ ምን ያደርጋል? ሞት ቀደማቸው እንጂ ያለ አድሎና ጥላቻ እውነትን እናገር ከተባለ አሁን የምናየውን መስቅልቅል በሀገራችን ተክለውት ያለፉት የወያኔው አምበል አቶ መለስና እርሳቸው በቀደዱላቸው ቦይ የሚፈሱት ወያኔዎች ናቸው። በኢትዮጵያ የሶስት ሺህ ዘመናት ታሪክ እንደ ወያኔ በአገርና በህዝብ ላይ ካንሰር የሆነ ስርዓት ተክሎ ያለፈ ማንም የለም። ሙስና በህግ የተፈቀደ እስኪመስል ድረስ የተስፋፋው በዘመነ ወያኔ ነው። እንደ ፈጣሪ ሞት ወቃሽ ባታረገኝ መልካም ነበር። አሁን የሞቱትስ ሞቱ፣ አውሬም በላቸው፣ ተቀበሩ ምንም አይደል። ግን አሁን አገር እያመስን ያለን ሰዎች ከእነርሱ አወዳደቅና ፍጻሜ ምን እንማር ይሆን? መቼም ያቺቅን መድረሱ አይቀርም አይቀርምና፣ ዋ ተጠንቀቁ። በመጨረሻም ለሞቱትም ነፍስ ይማር፣ ላሉትም ፈጣሪ ልቦና ይስጥልን። የዛሬው መልእክቴ ነው ብለዋል የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ። አሁን ደግሞ የሀብሩ ደንበኛችን አዛውንት መሐመድ ሀሰን ወደ ላኩልን አስተያየት እንለፍ። ዶቸበረው እንዴት ናችሁ? እንዴት ናችሁ? መሐመድ ሐሰን ነኝ። ለሀገር ሽማግሌ የነበርኩኝ አሁን እየደከምኩ መቅረት ያስቁኝ። ይመስገነው ለቴክኖሎጂን

ማመር ነጋሽ አለሙን አንጋሽ፣ አይዟችሁ ሰላም ሁኑ። በእናንተ ነው የምተነፍሰው። ሰላም ሁኑ፣ ሰላም ሁኑ። አመሰግናለሁ። እኛም እናመሰግናለን። ደንበኛችን አዛውንት መሐመድ ሀሰን ሙደሲር የተባሉ አስተያየት ሰጪ ጠንክሮ መስራት ያስፈልጋል፣ እንደ መንግስት ደግሞ ለወጣቶች የስራ ሁኔታዎችን ሊያመቻች ይገባል የሚል አስተያየት ልከዋል። እንግዲህ፣ አድማጮች እየተመደበልን የአየር ጊዜ እየተጠናቀቀ ነው። አስተያየት ጥቆማ፣ ወይም የአፋልዊ ማስታወቂያ ካላችሁ ጻፉልን ወይም ደውሉልን። ልደት አበበ ነኝ። ጤና ይስጥልኝ።